ንግድና ኢንቨስትመንት ለአህጉሪቱ መጻኢ ዕድል ያለውን አስፈላጊነት እንደሚረዱ የገለጹ የአፍሪካ መሪዎች ለኢንቨስትመንት ምቹ የሆነ ሁኔታ ለመፍጠር የሚያደርጉትን ጥረት እያፋጠኑ መሆኑን ተናግረዋል። በአህጉሪቱ ምቹ የሆኑ ንግድና ኢንቨስትመንት ፖሊሲዎች እንዲኖሩ ለማስቻል እየሰራ መሆኑን የገለጸው ደግሞ የዩናይትድ ስቴትስ ኩባንያዎች ማኅበር የሆነው የንግድ ተቋማት ምክር ቤት በአፍሪካ ጉዳይ ወይም ኮርፖሬት ካውንስል ኦን አፍሪካ የተሰኘው ተቋም ነው። ተቋሙ ከተባበሩት መንግሥታት የአፍሪካ ኢኮኖሚክ ኮሚሽን ጋር በመሆን ያዘጋጀውን የውይይት መድረክ መክፈቻ የተከታተለው እስክንድር ፍሬው ቀጣዩን ዘገባ ልኳል። ልዩ ልዩ የዩናይትድ ስቴትስ ኩባንያዎችን በአባልነት የያዘው ማህበር ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ጋር በመተባበር ያዘጋጀው መድረክ ነው ዛሬ የተካሄደው። የንግድ ተቋማት ምክር ቤት በአፍሪካ ጉዳይ ወይም ኮርፖሬት ካውንስል ኦን አፍሪካ የተሰኘው የዚህ ማህበር ዓላማም በሀያሉ አገር ኩባንያዎችና በአፍሪካ መካከል ትስስር መፍጠር ነው። እነዚህ ኩባንያዎች ወደ አፍሪካ እንዲመጡ የሚያደርግ ምቹ ሁኔታ እንዲኖር ለማስቻል ይሰራል። የምክር ቤቱ ፕሬዚዳንት ፍሎሪል ሊሰር ለተሰብሳቢዎቹ ያብራሩት ይህንን ነው። የእኛ ዓላማ የአፍሪካና የዩናይትድ ስቴትስ የግልና የመንግስት ዘርፍ መሪዎች ለኢንቨስትመንት አመቺ የሆኑ ፖሊሲዎችን እንደዚሁም የአፍሪካን ኢኮኖሚ የሚያሳድጉ ሌሎች እርምጃዎችን በተመለከተ እንዲወያዩ፣ ከተሻለም እንዲያጸድቋቸው የሚያስችል ከፍተኛ የምክክር መድረክ እንዲኖር ማድረግ ነው። የአፍሪካን አካባቢያዊና ዓለም አቀፍ ንግድ የሚያሳድጉና በተለይም ከአሜሪካ በኩል ወሳኝ በሆኑ ዘርፎች ላይ ኢንቨስትመንት እንዲመጣ ማድረግ ነው ያሉት። በዚህ መድረክ ላይ የአፍሪካ ሕብረትና የአህጉሪቱ አገራት መሪዎችም ተገኝተዋል። አገራቱ የንግድና ኢንቨስትመንትን ወሳኝነት እንደሚረዱ፣ ምቹ ሁኔታዎች እንዲኖሩም እየሰሩ መሆኑን ገልጸዋል። እንደዚህ አይነቱ መድረክ ከፍተኛ እገዛ እንደሚያደርግም ጠቁመዋል። አዲሱ የአፍሪካ ሕብረት ሊቀመንበር የሩዋንዳው ፕሬዚዳንት ፖል ካጋሜ ይህንኑን ያንጸባረቁት የተለያዩ ሀገራት የተለያየ ታሪክና ተጨባጭ ሁኔታ ቢኖራቸውም የንግዱ ዘርፍ በአፍሪካ የሚኖረው ስኬት ለመጻኢ ዕድላችን ያለውን አስፈላጊነት በተመለከተ ተከታታይ ወይም አንድ አይነት መልእክቶችን እሰማለሁ። በመሆኑም በአፍሪካ የኢኮኖሚ ኮሚሽንና በአጋሮቹ የተጀመረውን ጥረት አደንቃለሁ የንግዱን ማህበረሰብ መሪዎች በዚህ ውይይት ለማሳተፍ ላደረጉት ጥረት አፍሪካ ህብረትንና ሌሎችንም ይህ ለረጅም ጊዜ ሲጠበቅ የነበረ ነው። ከመሪዎች ጉባኤ ጎን ለጎን የሚካሄድ መደበኛ ተግባር ሆኖ እንደሚቀጥልም ተስፋ አድርጋለሁ ነው ያሉት። በሀገራቸውና በዩናይትድ ስቴትስ መካከል ያለው የንግድና ኢንቨስትመንት ልውውጥ እያደገ መምጣቱን የተናገሩት ደግሞ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳላይ ናቸው። ስ ኦፖርቹኒቲ ፒፕል ዩናይትድ ስቴትስ ኦፍ አሜሪካ ዋንስ አጋን ይህንን አጋጣሚ የዩናይትድ ስቴትስ ህዝብና መንግስት በአፍሪካ የእድገትና የድል ተጠቃሚነት ህግ አግዋ በኩል በአህጉሪቱ ያለውን የኢኮኖሚ እድገት ለማፋጠን እያደረጉ ላለው ቀጣይነት ያለው ድጋፍ ለማመስገን መጠቀም እንፈልጋለሁ። የአፍሪካ ምርቶች ጥሩ ዋጋ እንዲያገኙ ከማስቻሉና የተሻለ ገበያ ከመፍጠሩ በተጨማሪ ፕሮግራሙ በዩናይትድ ስቴትስና አፍሪካ መካከል እየጨመረ ለመጣው የኢኮኖሚ ትስስር አስተዋጽኦ ያደርጋል። ከኢትዮጵያ አንጻር ለምሳሌ በሁለቱ ሀገሮቻችን መካከል ያለው የንግድ መጠን በ2016 1.8 ቢሊዮን ዶላር ድርሷል። አሜሪካውያን ኩባንያዎች በኢትዮጵያ ኢንቨስት የሚያደርጉትን ከማሳደግ አንጻር ገና ብዙ የሚቀር ቢሆንም እድገቱ ፍጥነት እያሳየ ነው ነው ያሉት የዩናይትድ ስቴትስ የንግድና ኢንቨስትመንት ተቋማት ስብስብ የሆነው ማህበር በጋራ ያዘጋጀው መድረክ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የተካሄደ የመጀመሪያው ስብሰባ ነው። የፕሬዝዳንቱ አስተዳደር በአፍሪካ ላይ የሚከተለው ፖሊሲ ግልጽ እንዳልሆነ የሚጠቁሙ አፍሪካውያን ድምጾች እየጎሉ በመጡ ማግስት የተካሄደም ነው። እናም ፋይዳውን ይበልጥ የጎላ እንደሚያደርገው የሚያምኑ አልጠፉም። በዩናይትድ ስቴትስ አስተዳደሮች ቢለዋወጡም አገሪቱ በአፍሪካ ላይ የምትከተለው ፖሊሲ ተመሳሳይ ሆኖ መቀጠሉን የሚናገሩም አሉ። በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆኖ ያገለገሉት አቶ ማብሩ ይህንን ሀሳብ ከሚጋሩት አንዱ ናቸው። ከቀድሞ በብዙ የተቀየረ ነገር አለ ብዬ አልገምም። አሜሪካ ድሮ አፍሪካን ታይ ከነበረበት አይነት እይታ በአሁኑ አስተዳደር በአሁኑ አድሚኒስትሬሽን ተቀይረዋል የሚያሳይ ነገር የለም። ምናልባት ከጊዜ ወደ ጊዜ የሚሰጡ አስተያየቶች የሚሰጡ ንግግሮች ምናልባት ለየት ያሉ ሆኖ ይታየናል እንጂ እንደ ፖሊሲ የተቀየረ ነገር ያለ አይመስልም። እንግዲህ ኮርፖሬት ካውንስል ኦን አፍሪካ ያዘጋጀው ስነ ስርዓት ላይ ነው የተገናኘ ነው። የዚህ ተቋም ዋነኛ ዓላማ ደግሞ የአሜሪካ ተቋማት ወይም ቢዝነሶች አፍሪካ ውስጥ ኢንቨስት እንዲያደርጉ ማድረግ ወይም ማስተሳሰር ነው። ሁለቱን ከኢትዮጵያ አንጻር ምን ያህል አስተሳስሯል ይህ ተቋም እርስዎ እስከሚረዱት ድረስ ባለፉት ዓመታት የተገኙ ውጤቶች ምንድን ናቸው? በአሜሪካ እና በአፍሪካ የእርስ በእርስ ግንኙነት ደረጃ ያለው የኢንቨስትመንትና የቢዝነስ በጣም ብዙ አድጓል የሚባል አይደለም በአጠቃላይ ሲታይ። ምክንያቱም በቢዝነስ ረገድ የአሜሪካ የመጀመሪያ ምርጫ ሀገር ናት አፍሪካ ብሎ ለማለት አስቸጋሪ ነው። ሆኖም ግን ባለፉት የቅርብ ዓመታት የተወሰኑ የአሜሪካ ኩባንያዎች በዚህ በሲሲኤ አማካይነት ይሁን በሌላ አጋጣሚ ወደ አፍሪካ እየመጡ ነው። ሲሲኤ በዚህ ምን አይነት ሚና ተጫውተዋል? ለሚለው ከሆነ ከጊዜ ወደ ጊዜ ወደ ኢትዮጵያም፣ ወደ ሌሎች የአፍሪካ ሀገሮችም የቢዝነስ የልዑካን ቡድን ይልካሉ። በዛ አጋጣሚ ብዙዎች አፍሪካን ለመገንዘብ ችለዋል። ለሌሎችም ይህንን መረጃ ሰጥተዋል። ይሄ ይሄ ድርጅትና ቢዝነስ በሲሲኤ አማካይነት መጥቷል የሚባል የተደመደመ ቁጥር ባይኖር ቢያንስ ሲሲኤ ዋነኛ የአፍሪካና የአሜሪካ ቢዝነሶች ማገናኛ ድልድይ ነው ማለት ይቻላል። አሁን ባንበት ነው የሚታየው። ይሄ ደግሞ የኢትዮጵያ ውስጥም ከኢትዮጵያ ውጭ ኢንቨስት ያደረጉትንም አንድ ላይ የሚያጠቃልል ስለሆነ በተለይ ወደፊት አፍሪካ ኢንቨስትመንትን መሳብ እያጠነከረ ሲመጣ ለኢንቨስትመንት ምቹ የሆነ ሲመጣ ይሄ ሜጀር ድልድይ ይሆናል፣ ዋና ማገናኛ መንገድ ይሆናል የሚል እምነት አለ። ዛሬው መድረክ ላይ የኢትዮጵያ፣ የዩጋንዳ የቻ የቻድ የሩዋንዳና የአፍሪካ ህብረት መሪዎች እንደዚሁም ሌሎች በርካታ እንግዶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።